ሰኞ ህዳር 23 ቀን 2017 ዓ ም በኦሮሚያ ክልል ሆሮ ጉድሩ ዞን አእምሮ ወረዳ ልዩ ስሙ ጆጃ ምግር ተብሎ በሚጠራው አካባቢ የፋኖ ታጣቂዎች ፈጸሙት በተባለው ጥቃት የወንድማቸው ልጅ መገደሉን ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ አንድ ነዋሪ ተናግረዋል። ጥቃቱ ሲፈጸም በአይናቸው መልክታቸውንና ተመሳሳይ ጥቃት ሲፈጸም ለሶስተኛ ጊዜ መሆኑን ገልጸዋል። በአጋምሳ ከተማ ጆርጅ በሚባል አካባቢ ላይ ነው ታጣቂዎቹ ከባድ ጥቃት የፈጸሙት። ጠዋት ላይ በፈጸሙት ጥቃት ሰባት ሰዎች ተገድለዋል። የወንድሜ ልጅ ነው፣ ዶርሾ ጉደታ ይባላል። አሁን ሀዘን ላይ ነን። የልጆች አባት ነው። በንግድ ነው የሚተዳደረው። ሰኞ ጠዋት ጨቦ ማለት አባይን ተሻግሮ ያለ አካባቢ ሲሆን ገበያ አለ። ከጓደኞቹ ጋር በግ ጭኖ ነው የወጡት። ያው መንገድ ላይ ቀሩ። እዚሁ አባይ ወንዝን ሳይሻገሩ ለሶስተኛ ጊዜ ነው እንዲህ አይነት ጥቃት የተፈጸመው። እዚህ ቦታ ላይ መንግስት ልዩ ትኩረት እንዲሰጠው ነው የምንጠይቀውም የምንማጸነውም። እኚሁ አስተያየት ሰጪ ያክለው በቦታው ተደጋጋሚ ጥቃቶች ስለሚፈጸሙ ህብረተሰቡ ስጋት ውስጥ ነው በማለት መንግስት ትኩረት እንዲሰጠው ተማጽነዋል። ሌላው የአገምሳ ወረዳ ነዋሪ መሆናቸውን የጠቀሱት ለደህንነታቸው ሰግተው ስማቸውን እንዳንጠቅስ የጠየቁት ግለሰብ ጥቃቱ አባይን ሳይሻገሩ መፈጸሙን ተናግረዋል። ነሞታ ረ ኬስ ራን ሞ አከሩ ቦምቢን መጀመሪያ ሾፌሩ በጥይት ተመታ፣ ሌሎች እስከነበጎቻቸውና እና መኪናው በቦምብ ተቃጠሉ። በጣም አሰቃቂ ነበር። ከሟቾቹ አንዱ ተመስገን በረጋ የሚባለው ግለሰብ ለእኔ የቅርብ ዘመዴ ነው። እኛ አካባቢ እንዲህ አይነት ችግር መከሰት ከጀመረ አራት ዓመታት አልፈዋል። ህዝቡ በስጋት ውስጥ ነው የሚኖረው። ከዚህ ቀደም በርካቶች ተፈናቅለዋል። ለተለያዩ ችግሮችም ተጋልጠን ነበረ። አሁንም ምንም የተሻሻለ ነገር የለም። ከሁለት ሳምንታት ወዲህ ደግሞ ተባብሷል። ለጥቃቱ ተጠያቂ ነው ከተባለው ከፋኖ ታጣቂ ቡድን በዚህ ጉዳይ ላይ በቀጥታ ምላሽ ማግኘት አልቻልንም። ሆኖም በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት ቡድኖች መካከል አንዱ የሆነው የአማራ ፋኖ ሕዝባዊ ድርጅት መሪ እንደሆኑ የነገሩን አቶ እስክንድር ነጋ ከአሜሪካ ድምፅ የአፍሪካ ቀንድ ክፍል ጋር በቅርቡ ባደረጉት ቃለ ምልልስ። ቡድኑ እንዲህ ያለውን አድራጎት በጽኑ እንደሚያወግዝ ተናግረዋል። መንግስትን የምንፋለመው በእንዲህ ያሉ አድራጎቶች ምክንያት ነው ማለታቸው ይታወሳል። እኚህ አስተያየታቸውን ያጋሩን ግለሰብ አሁን በአካባቢያቸው ምርት የሚሰበሰብበት መሆኑን ጠቅሰው አርሶ አደሩ ወደ እርሻው ቦታ ለመሄድ ስጋት ውስጥ ነው ሲሉ አክለዋል። ችግሮች ሲፈጠሩ ለመንግስት አካል አቤት ለማለትም የኔትወርክ አገልግሎት ከተቋረጠ ሰንብቷል ሲሉ ተናግረዋል። በጉዳዩ ላይ ከአገምዛ ከተማ እና ና አእምሮ ወረዳ ባለስልጣናት እንዲሁም ከኦሮሚያ ኮሚኒኬሽን ቢሮ እና ከኦሮሚያ አስተዳደር እና ጸጥታ ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በቅርቡ ለመንግስት ሚዲያዎች መግለጫ የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ የፋኖ ታጣቂዎች በተለያዩ አካባቢዎች ላይ ጥቃት እያደረሱ ነው በማለት ተግባራቸው ልወገዝ እንደሚገባ መናገራቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ